Foreign Service Institute, Amharic Basic Course. Unit One, Basic Sentences. For learning. Tena, yisteling, ling. Tena adderu. ጤና ይስጥልኝ። እንደምን አደሩ? ደህና። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ ያውቃሉ? አማርኛ ያውቃሉ? አዎ፣ አዎን አውቃለሁ። አዎ፣ አውቃለሁ። የለም፣ አላውቅም የለም፣ አላውቅም። ትንሽ ትንሽ አውቃለሁ። ምን አሉ? ምን አሉ? ምንም አላልኩም። ምንም አላልኩ፣ ምንም አላልኩም። ፎር ፍሎንስ ጤና ይስጥልኝ፣ ጤና ይስጥልኝ። እንደምን አደሩ? ደህና እግዚአብሔር የሚመስገን። እንደምን አደሩ? አማርኛ ያውቃሉ? አውቃለሁ። የለም፣ አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልሁ። ምንም አላልሁም። ፎር ኮምፕሬንሽን ጤና ይስጥልኝ እናስትልኝ እንደምን አደሩ? ደህና እግዚአብሔር ይመስገን። እንደምን አደሩ? አማርኛ አውቃለሁ? አዎ አውቃለሁ። የለም አላውቅም። ትንሽ አውቃለሁ። ምን አሉ? ምንም አላልኩ። ምንም አላልኩም። ክላስሩም ኤክስፕሬሽንስ እንደገና ይድገሙት። ልክ ነው ልክ ነው አይደለም ልክ አይደለም በጣም ጥሩ ጥሩ በጣም ጥሩ ነው እንረፍ Pronunciation Drills A uh, mablat Masmat Mahed Balla Sama Asaw adara. Masaw

سبك مكر بر وزارة، ويزاريت مدرس درس عي وددة.

पर रस है ओ ओ गारेन ओ उथा बुन्ना बुल्लाल डुल्ला हुलेत डुलडुम दूर نورا نوغ شوم لول بلو وسادو هادو مولو فلاغو زوريا قوم، مجرا، مكرا، كرات، دولات، جولبات، شكا، شمت، شراب Duba, Yasayun, Alu, I, ethiopia Itiopea, Iesus, Imam, Italia, Italia. Isayas, Eschi, Anwavi, Adragi, Head, Feet, English. عديس ويزريت امبيتا سامي امريكاوي فلاغي ايه महज लेवा लेथ मेथर एने रासे स्वीमे बेरे

ቤቴ ፊቴ እ እሱ እሷ እነሱ እናንተ እርሳስ እዚህ እዚያ እነዚህ ያንብቡ እዩት እድሜ እመቤት እመይቴ እሺ እችላለሁ እርሷ

to Dabo Doro. This is the end of Unit one.